የዓለም የጤና ድርጅት አዲሱና በደቡብ አፍሪካ ተገኘ የተባለው የኮሮና ተዋሲ በዓለም የኮቪድ ወረርሽኝን ዳግም ሊያስፋፋ ይችላል ሲል አስጠንቅቋል። በድርጅቱ ኦሜክሮን የሚል ስያሜ የተሰጠው ይህ ተዋሲ በአንድ ሳምንት ጊዜ ውስጥ ከደቡብ አፍሪካና ጎረቤቶቹ አልፎ በአውሮፓ ሕብረት ሀገሮች በብሪታንያ ካናዳና ጃፓን ጭምር የተዛመተ መሆኑ ታውቋል። የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ከትናንት ጀምሮ ለሶስት ቀናት በጄኔቫ እየተካሄደ ባለው የዓለም ጤና ድርጅት ልዩ ስብሰባ ባደረጉት ንግግር፣ የዚህን አዲስ የኮቪድ ዝርያ አደገኛነት በሚገባ ልንረዳው ይገባል። የዚህ አዲስ ዝርያ መከሰት ግን የኮቪድ ወረሽኝን ተወተነዋል ብለን ከሆነ ገና መሆናችንን የሚያስገነዝበን ነው። ዘወትር በስጋት ላይ ነው ያለ ነው። የተደረጉት ጥረቶችና የተገኙት ውጤቶች በቀላሉ ሊጠፉ ይችላሉ። ስለዚህ አሁን ዋናው ትኩረታችን ይህንን ወረርሽኝ ማጥፋት ላይ መሆን አለበት በማለት ለሁሉም መንግስታትና አገሮች ጥሪያቸውን አስተላልፈዋል። ዶክተር ቴድሮስ ይህ ተዋሲ በፍጥነት የመዛመት አቅም ያለው ከመሆኑ ውጪ ገና ብዙ ያልታወቀ መሆኑንም አውስተው ስለ ተዋሲውና ስለሚያስከትለው ህመም ያለው መረጃ ውሱን መሆኑን ገልጸዋል። ኦሚክሮን የበለጠ ተላላፊ፣ ከፍተኛ ህመም የሚያስከትል ክትባት ሊከላከለው የሚችል ስለመሆን አለመሆኑ ገና በውል አልታወቀም፣ በማለት ሳይንቲስቶች እነዚህን ጥያቄዎች ለመመለስ በርትተው እየሰሩ እንደሆነ አስታውቀዋል። ከዚህ ጋርም ዶክተር ቴድሮስ በአጠቃላይ ግን የኮቪድ ወረርሽኝን ለመከላከልና ለማጥፋት ክትባትን በሁሉም ቦታ ማዳረስና ለዚህም ዓለም አቀፍ ትብብር መፍጠር ወሳኝ መሆኑን አጥብቀው አሳስበዋል። የአዲሱን ተዋሲ በደቡብ አፍሪካ መከሰት ተከትሎ በርካታ ሀገሮች የተለያዩ እርምጃዎችን እየወሰዱ ነው። የአውሮፓ ህብረት ሀገሮች፣ ብሪታንያ፣ ካናዳና ጃፓን ጭምር ከደቡብ አፍሪካና ከሌሎች የአካባቢው አገሮች የሚደረጉ በረራዎችን አግደዋል። ሌሎች የመከላከያ ደንቦችንም በስራ ላይ እንዲውሉ አዘዋል። ከነዚህ ሁሉ እርምጃዎች ይበልጥ ግን ዜጎች እንዲከተቡና የተከተቡትም ሶስተኛ ክትባት እንዲወስዱ እያበረታቱ ነው። ብሪታንያ ከ18 ዓመት በላይ ላሉ ዜጎቿ የሶስተኛ ማጠናከሪያ ክትባት የምትሰጥ መሆኑን አስታውቃለች። ከዚህ አንጻር ወረርሽኙ የበለጠ የሚስፋፋውና የከፋ ጉዳትም ሊያደርስ የሚችለው በአብዛኛው ክትባት ባልደረሳቸው የአፍሪካ አገሮች ላይ ሊሆን እንደሚችል ነው የሚገመተው። የአውሮፓ ኮሚሽን ፕሬዚዳንት ኦርሶላ ቮንደር ላየን ስለ አዲሱ የኮቪድ ዝርያ ሙሉ መረጃ ለማግኘት ቢያንስ ከሁለት እስከ ሶስት ሳምንታት የሚያስፈልግ መሆኑን በማስገንዘብ ዜጎች ግን መከተብና የአፍና አፍንጫ ጭንብል መልበስ እንዲሁም ሌሎቹን የመከላከያ ሕግጋት ማክበር የሚገባቸው መሆኑን በሰጡት ጋዜጣዊ መግለጫ አስገንዝበዋል። ደቡብ አፍሪካ የተዋሲውን ዝርያ ማግኘቷ ብቻ ሳይሆን በወቅቱም በማስታወቋ የተመሰገነች ቢሆንም የጉዞ እገዳ የተደረገባት በመሆኑ ግን ስሞታ እያሰማች ነው። ፕሬዝዳንቷ ሚስተር ሲሪል ራማፎዛ በሰጡት መግለጫ አገራቸው ኃላፊነቷን በተወጣች ዋጋ እየከፈለች ነው በማለት ምዕራባውያንን ወቅሰዋል። በተጣለብን የጉዞ እገዳ በጣም አዝነናል። እርምጃው ስህተትና ባለፈው የሮሙ የቡድን ሃያ አገሮች ጉባኤ ቃል ከተገባው ያፈነገጠ ነው ፍጹም ትክክል ያልሆነና ደቡብ አፍሪካንና ጎረቤቶቿን የሚያገል ነው በማለትም እርምጃው የየአገሮቹን ኢኮኖሚ በመጉዳት በሽታውን እንዳይከላከሉ ከሚያደርጋቸው በስተቀር የተዋሲውን ስርጭት አያግደውም ብለዋል። ከአውሮፓውያኑ የክረምት ወቅት ጋር በተያያዘ የኮቪድ ወረርሽኝ በብዙ የአውሮፓ ሀገሮች ዳግም እያገረሸ መሆኑ የተስተዋለ ሲሆን ከዚህ አዲስ ተዋሲ መፈጠርና መዛመት ጋር ግን ወረርሽኙ የበለጠ እንዳይስፋፋ መንግስታት የበኩላቸውን ሁሉ እያደረጉ ነው። ገበያው ንጉሴ Lady W Brussels.